ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ22 በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ የሚተላለፍላችሁ የቅዳሜ መጋቢት 7 2011 ዓ ም ዝግጅታችን ጀመረ። የኦሮሚያና የአዲስ አበባ ነዋሪዎችን እያወዛገበ ባለው የዋና ከተማይቱ የባለቤትነት ጥያቄ ላይ ውይይት ይዘናል። ክልሎች ጠንካራ የሆነ መንግስት እንቅስቃሴ እያደረጉ ማዕከላዊ መንግስቱ የደከመበት ሁኔታ ምክንያቱ ይሄ ነው የሚመስለኝ ነው። የተካረረ የብሔርተኝነት እንቅስቃሴ እየተሸነፉም እንዳይሆን ስጋት አለኝ እና ምናልባት አገሪቱ ላይ ያለው የስጋት ድባብ የመካት ድባብ በተወሰነ መልኩ የምጋራው እውነትነት ያለው እውነትነት ገጽ ያለው የአንድ የሀገር አንድነት ማ የሆን አገጫጫ የሚወስድ አይነት አየር ነው ያለው። የሰማያዊ ፓርቲ ምክር ቤት የቀድሞ አባል አቶ እምላእሉ ፍስሀ ጊዜ ተወስዶ ይሄ የተበላሸውን ነገር አስተካክለን ሁሉም ወደ ቀልቡ መጥቶ ስልጣን ማለት ህዝብን ማገልገል ነው የሚል እውቀትና ችሎታ ያላቸው ሰዎች ወደ አደባባይ ይውጡ። አሁን አብዛኛው አስመሳዩና ልብላባዩ ሀያ ሰባት ዓመት እንደነበረው አሁንም ይህንን ነገር እየተቆጣጠረው እንዳይሆን መጠንቀቅ መቻል አለበት። ሐኪምና የፖለቲካ ተንታኝ ዶክተር መንግስቱ አሰፋ ከዜናው በኋላ አገኟቸው። ፕሮዲውሰሩ ንጉሡ ታምሬ ነው የማስተናግዳችሁ፣ ሶሎሞን አባተ ነኝ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ እንደምናመሽታችኋል። ዜናዎቹን የማቀርብላችሁ ሰለሞን ክፍሌ ነኝ። በምዕራብ ምስራቅ ጉጂና ጌዴዮ ዞኖች በተለያዩ መጠለያ የሚገኙ ተፈናቃዮች የሚደረገው ሰብአዊ እርዳታ በቀጣይነት እየቀረበ መሆኑን የሰላም ሚኒስቴር አስታወቀ ሲሉ የሀገር ውስጥ መገናኛ ብዙኃን ዘግበዋል። የሰላም ሚኒስትሯ ወይዘሮ ሙፈሪያት ካሚል ትላንት በሰጡት ጋዜጣዊ መግለጫ በምስራቅና ምዕራብ ጉጂ እንዲሁም በጌዴዮ ዞኖች የሚገኙ ተፈናቃዮችን በቋሚነት ለማቋቋም የኦሮሚያ ብሔራዊ ክልላዊ መንግስት፣ የደቡብ ብሔራዊ ክልላዊ መንግስትና የፌዴራል መንግስት በጋራ እየሰሩ ይገኛሉ ብለዋል። ይሁን እንጂ ለተፈናቃዮች ሰብአዊ እርዳታ በሚውሉ ምግብና ምግብ ነክ ባልሆኑ አቅርቦቶች ላይ አልፎ አልፎ ስርቆትና ንጥቂያ እንደሚፈጸም ጠቁመዋል። በተለይም በጉጂ ዞን የተደራጁ ቡድኖች እርዳታው በወቅቱ እንዳይደርስ ለግል ጥቅማቸው በማዋልና በተለያዩ የአመራር ችግሮች ሳቢያ ስርጭቱ ላይ መስተጓጎሎች እንደሚከሰቱ ገልጸዋል። ቦይንግ በሚሰራቸው 737 ማክስ አውሮፕላኖቹ ላይ የሚገጠሙ የተሻሻሉ አዲስ ሶፍትዌሮችን በሳምንትና አስር ቀናት ውስጥ እንደሚያወጣ የሚዲያ ዘገባዎች ትላንት አስታውቀዋል። ባለፈው ሰኞ ቦይንግ ባወጣው መግለጫ ግን በ737 ማክስ ጄቶች ላይ የተሻሻለው ሶፍትዌር የሚገጠመው በመጮቹ ሳምንታት ውስጥ ይሆናል የሚል ነበር። ፋብሪካው ላለፉት በርካታ ወራትና የላየንኤር በረራ ቁጥር 610 መከስከስን ተከትሎ በሶፍትዌሩ ላይ ሲሰራ መቆየቱን በመግለጫው አስረድቷል። የተገጣሚው ሶፍትዌር ዓላማም ቀድሞም ደህንነቱ አስተማማኝ የነበረውን ማክስ ጄት አውሮፕላን ይበልጥ የተሻለ ለማድረግ ነው ብሏል ቦይንግ። ይህ በእንዲህ እንዳለ ከወደቀው የኢትዮጵያ አየር መንገድ አውሮፕላን የተገኘውን ብላክ ቦክስ የተሰኘውን የበረራና ድምፅ መቆጣጠሪያ መሳሪያ የተረከቡት የፈረንሳይ መርማሪዎች ትላንት ሥራ ጀምረዋል። ምርመራውን በይፋ የሚመሩት ኢትዮጵያውያን ሲሆኑ የፈረንሳይና የዩናይትድ ስቴትስ ባለሙያዎች ያግዛሉ። ከእቋቱ የሚገኝ የምርመራው ውጤት ግን በርካታ ቀናት ሊወስድ እንደሚችል ይገመታል። የአቪዬሽን መርማሪዎች በወደቀው የኢትዮጵያ አየር መንገድ አውሮፕላን ውስጥ አንድ ጄቱ እንዳይዋዥቅ የሚረዳ መሳሪያ የተለመደ ቦታውን ስቶ ማግኘታቸውን ተናግረዋል። የኢትዮጵያ አየር መንገድ በረራ ቁጥር 302 እና የላየን ኤር 610 አውሮፕላኖች አየር ላይ ከመጠን በላይ ላይና ታች ሲወጡና ሲወርዱ የሳተላይት ምስሎች ቀርጸዋል። ይህ የሚያመለክተው የሁለቱም አውሮፕላን አብራሪዎች የአውሮፕላኑን ክፉኛ መዋዠቅ ለመቆጣጠር የተቸገሩ እንደነበር ነው ተብሏል። እንዲያውም ፓይለቶቹ ችግር እንደገጠማቸው ወዲያውኑ ወደ ተነሱበት ስፍራ ለመመለስ ጠይቀው እንደነበር ተዘግቧል። በመጨረሻም ክራይስት ቸርች ኒውዚላንድ ውስጥ ለትላንቱ 49 ሰዎች ለተገደሉበት የሽብር ጥቃት ዋና ተጠርጣሪው አውስትራሊያዊው ብሬንተን ታራንት ዛሬ ፍርድ ቤት ቀርቧል። ነጭ ብሔርተኛ ነኝ የሚለው የ28 ዓመቱ ታራንት በሁለቱ መስጊዶች ላይ ባደረሰው ጥቃት ከተገደሉት 49 ሰዎች በተጨማሪ በርካቶች ቆስለዋል። ከቆሰሉት መካከልም ሁለት ኢትዮጵያውያን ይገኛሉ። ባልደረባችን ገልሞ ዳዊት በክራይስት ቸርች የኢትዮጵያ ማኅበረሰብ ተወካይ የሆኑትን አቶ እስክንድር አምዴን በስልክ አነጋግሮ ተከታዩን ዘገባ ከናይሮቢ አድርሶናል። አርብ የካቲት ስድስት ኒውዚላንድ ክራይስትቸርች ከተማ በሁለት መስጂዶች ላይ በተፈጸመው ጥቃት ሁለት ትውልድ ኢትዮጵያን የመኩሰል አደጋ እንደደረሰባቸው ታውቋል። በአካባቢው የኢትዮጵያውያን ማኅበረሰብ ተወካይ አቶ እስክንድር አምዴ ሁለቱም ትውልድ ኢትዮጵያን በሕክምና ላይ መሆናቸውን አስረድተዋል። አንደኛው ኦፕሬሽን አድርጎ እግሩን የአጥንቱን ችግር ስለሆነ ትላንትናውኑ አድርጎ ዛሬ ጠይቀነዋል። ደህና ነው፣ አጥንቱን ስለሰበረ ብረት አድርገው ለመገጣጠም እየተሞከረ ነው። መነጋገርም ምንም ይላል። አንደኛው ግን ደረት ላይ ስለሆነ የተመታው አይሲዩ ነው ያለው እና ገብተን ማየት አልቻልም። እዛ ነበር ግን ከዶክተሮቹ እና ከነርስ እንደሰማ ነው ትይቷ ትንሽ ወደ ሳምባው አካባቢ በኦክሲጅን ያለው ኦፕሬሽን አሁን ስለሚጠብቀው ወቅትና የሚያጋማታ ስለሆነ ሌሊቱን ይወስዳል ኦፕሬሽን። አቶ እስክንድር የተጎጂዎቹን ማንነት ከተናገሩ በኋላ በአካባቢው የሚገኙ ትውልደ ኢትዮጵያውያንም ተጎጂዎቹን እየጠየቋቸው መሆናቸውን ነው የተናገሩት። እግሩ ላይ እንትን የተባለው አህመድ ይባላል። አንደኛው ደግሞ አባስ ይባላል። ሁሉም ሙስሊም ወንድሞቻችን እዛ ነው የሚሄዱት። በሁለቱም መስጊዶች በአቅራቢያ በሚቀርበው ላይ ነው የሚሄዱት። ይሄ አሁን ብዙ ሰው የሞተበት ዋናው የሚባለው መስጊዳቸው ስለሆነ አብዛኛው ቅርብም ሩቅም ያሉት በአብዛኛው ወደዛ ነው የሚሄዱ ግን ዚላንድ መንግስትም የተረባረበ ነው። ሁሉም ኢትዮጵያዊ በጣም ልብ ስለሰበረ እዛው አካባቢ እግሩን የተመታው አህመድ ባለትዳርና የልጅ አባት ሲሆን፣ ደረቱን ተመትቶ በማገገሚያ ክፍል ያለው አባስም ባለትዳር መሆኑን አቶ እስክንድር አስረድተዋል። ለአሜሪካ ድምጽ ገልሞ ዳዊት ከናይሮቢ። ገልሞ ዳዊትን ለዘገባው አመሰግናለሁ። አድማጮች፣ ለሰዓቱ ያሉን ዜናዎች በዚሁ ይጠናቀቃሉ። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ኸርትዝ በ25 ሜትር ባንድ በ1240 ኪሎ ኸርትዝ በ31 ሜትር ባንድ በ9485 ኪሎ ኸርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የቅዳሜ መጋቢት 7 2011 ዓ ም ምሽት ፕሮግራም ነው። ከዚህም ከዚያም ኮሎኔል መንግሥቱ ኃይለማርያም ይጠየቁ ለፍርድም ይቅረቡ የሚሉ በአንድ ወገን፣ የለም አይጠየቁም፣ ለመሆኑ ውስጥ ጠያቂው ማን ነው የሚሉ ደግሞ በሌላው ቆመው ሙግት ገጥመዋል። ለተባበሩት መንግስታት፣ ለአውሮፓ ማህበረሰብ ጽፈናል። ኔዘርላንድ ላለው ኢንተርናሽናል ክሪሚናል ኮርት ጽፈናል። ለአሜሪካ መንግስት ጽፈናል። እነኝህ ሁሉ ለጻፍንላቸው ትብብር አድርገውልን እኚህ ሰው ወንጀለኛ ናቸውና ሌላ ሶስተኛ ሀገርም የመታየት አማራጭ እንዳለ ነው ያቀረብን በዝቅተኛ ደረጃ እንኳን ባ ያላቸው ሰዎች ይጠየቃሉ። ኮሎኔል መንግስቱ አስራ ሰባት አመት ሀገሪቷን ሲያስተዳድሩና ሲመሩ ያጠፏቸው ጥፋቶች አይጠየቁ የሚል አርጊመንት የለኝ። በስነ ስርዓት ሊጠየቁ ይችላሉ። ግን ችግሩ ምንድን ነው? ይህን ጥያቄ የሚያነሱ ሰዎች ራሳቸው በደም የተጨማለቁ ሰዎች እሳቸውንም ሆነ አስተዳድራቸውን ወደዚህ ራስን ፕሮቴክት ወደ ማድረግ፣ በደም ወደ መጨማለቅ፣ ወደ መጥፎ ነገር ስርአቱን ያስገቡት እነዚህ ሰዎች ናቸው። ግድያውንም የጀመሩት እነሱ ናቸው በኢትዮጵያ ላይ ጥቁር ነጥብ የጣሉብን እነዚህ ሰው ናቸው። የቀደሙት አቶ ነሲቡ ስብሐት እርሳቸውን ተከትሎ የሰማችኋቸው ደግሞ አቶ መስፍን ከበደ ናቸው። እሰጥ አገባ ላይ ናቸው፣ ጠብቋቸው። አሁን ወደ መጀመሪያው ዝግጅት እንለፍ። የአዲስ አበባ ንግግር የኦሮሚያና የአዲስ አበባ ነዋሪዎችን እያወዛገበ ባለው የዋና ከተማይቱ የባለቤትነት ጥያቄ ላይ ውይይት ይዘናል። ተወያዮቹ አሁን ምነሶታ የሚገኙት የሰማያዊ ፓርቲ ምክር ቤት የቀድሞ አባል አቶ እምላዕሉ ፍሳሐና ከአዲስ አበባ ደግሞ የጥርስ ሐኪሙና በፖለቲካ ተንታኝነትም የሚታወቁት ዶክተር መንግሥቱ አሰፋ ናቸው። ባለፈው ሳምንት በተላለፈ የዚህ ውይይት የመጀመሪያ ክፍል ውስጥ አቶ እምላዕሉ በሰጡት አስተያየት ኢህአደግ ሥልጣን ስልጣን ለቆ የሽግግር መንግሥት መመስረት አለበት የሚል አቋም አንጸባርቀዋል። ዶክተር አብይ አህመድ ግን ኢህአደግን ለቀው ሽግግሩን መምራት ይችላሉ ብለዋል። ዶክተር መንግሥቱ ደግሞ የለም፣ ኢህአደግ ራሱ ሊያሸጋግረን ይገባል ባይናቸው። የአወያየቻቸው ያወያየቻቸው ትዝታ በላቸው ነች። አመሰግናለሁ ሰለሞን። በዚህ በሁለተኛው የውይይት ክፍል እንግዲህ ህገ መንግስቱን ተንተርሰው በየአቅጣጫው የሚሰሙ የይገባኛል ጥያቄዎችን ነው የምንመለከተው። በተለይ በአዲስ አበባ ላይ የሚሰማው ውዝግብ አገሪቱን ውጥረት ውስጥ ጨምሯል። ውጥረቱን እንዴት ማርገብ ይቻላል? መፍትሄውስ ምንድን ነው? መጀመሪያ ዶክተር መንግስቱ አዲስ አበባ ጉዳይ መሰረታዊ የህገ መንግስቱ ችግር ነው። አንደኛው አንቀጽ አርባዘጠኝ ላይ የተቀመጠው የአዲስ አበባ ጉዳይ በጣም ግራ የሚያጋባኝ ነው። አንደኛው የፌዴራል መንግስቱ የመቀመጫ ከተማ ናት ይላል። ከዛ በኋላ ራሷን በራሷ የማስተዳደር መብት እንደ ማንኛውም ክልል የተስፋትን አገኛል ሦስተኛ ላይ ይቀጥልና ተጠያቂነቷ የፌዴራል መንግስት ነው። በክልሎች ዘንድ እንደዚህ የሚባል ነገር የለም። አዲስ አበባን በተመለከተ ግን አዲስ አበባን ምንድን ነው የሚያረጋት ሌጋሊ ስናስብ ወይ ደግሞ በህግ አግባብ ስናስብ አዲስ አበባን የፌዴራል አገዛዝ ቀጠና ነው የሚያረጋት ማለት ነው። በፌዴራል ቋንቋ ቀጠና ያረጋታል ማለት ነው። ምንድነው፣ እዛ ጋር ተቃርሮች አሉ። ራሷን በራሷ ማስተዳደር ትችላለች ሲልና ሁለተኛ ደግሞ ተጠያቂ ነባል የፌዴራል መንግስት ነው። ይሄ ችግር ያለበት ነገር ነው። ሌላ ችግሩ ደግሞ አዲስ አበባ ላይ ያንደው የኦሮሚያ ልዩ ጥቅም ዝርዝር ሁኔታው እስካሁን ድረስም በህግ ይወጣል የተባለው አልወጣም። ስለዚህ ብዙ ክፍተት ለብዙ የህግ ትርጉሞች ክፍት ስለሆነ እዛ ጋር ብዙ ማስተያየት መስጠት አልፈልግም። በአጠቃላይ ግን አዲስ አበባ ስትመራትበት የነበረው ሁኔታ ትክክል ነው የሚል እምነት የለኝም። ምንድን ነው አዲስ አበባ ሲሰፋም የእቅድ ችግር ነበረበት። በልማትም ይሁን በየትኛውም መልክ አዲስ አበባ ስትሰፋ ችግር ነበረበት። የአዲስ አበባ ድንበር ወይ ደግሞ እንግዲህ በኦሮሚያና በአዲስ አበባ መካከል እንደ ዲስትሪክት ከታሰበ፣ እንደ ፌዴራል አስተዳደር ግዛት የምትታሰብ ከሆነ ድንበር መኖር ነበረበት ወይ ደግሞ ወሰን መኖር ነበረበት። እስካሁን ግን አልተቀመጠም። ምችል እጥፍ አድጎ እዛ ይመጽዋል በአጠቃላይ ግን እኔ ብጠይቅ አዲስ አበባ የሁሉም የኢትዮጵያ ሕዝቦች ከተማ ግን እዛ ጋር አካባቢ የሚኖሩ ሰዎች ግን በምንም አይነት መልኩ ከተማዋ ስትሰፋ ምግብ ከተማዋ እልማትም ስጠ ቆሻሻ ስታስወግድ በፍጹም እነዚህ ሰዎች ግን ሊገዱ አይገባም ለዚህ ልዩ ጥቅም አያስፈልግም መብት ነው አለመጎዳት አለመፈናቀል መብት እንጂ ልዩ ጥቅም አይደለም። አሻሚ ቋንቋ ነው ሲጀመር ልዩ ጥቅም ማለት ነው እነዛ ሰዎች ቆሻሻ እላያቸው ላይ ሲደፋ ወይ ደግሞ ከከተማ ሲፈናቀሉ ይሄ በዚህ አለመፈናቀላቸው አስተዳደራዊም ይሁን ኢኮኖሚያዊ ይሁን ፖለቲካዊ ይሁን ባህላዊ ይሁን በደል እንዳይደርስባቸው ማድረግ ህገ መንግስቱ ይሄንን እንደ መብታቸው እንደ መሰረታዊ መብታቸው እንጂ እንደ ልዩ ጥቅም ማስቀመጥ አልነበረበትም የሚል እምነት አለኝ። የኦሮሚያን ልዩ ጥቅምና ባለቤትነት ጥያቄ የከበደ ፖለቲካዊ ክብደሽ የሚሰጠው ነገር ቢኖር የአካባቢ ገበሬዎች መፈናቀል ነው። ሲፈናቀሉ ነው የኖሩት። አዲስ አበባ ከአስራ ዘጠኝ ዘጠና አንድ በአውሮፓውያን አቆጣጠር በኋላ እንግዲህ እስካሁን ድረስ ስትሰፋ ነው የኖረችም ከዘጠና አምስት ነው ጀምሮ የወጣ የህገ መንግስት ደግሞ እስካሁን ድረስ ምንም አይነት የህግ ትርጉም ያልተሰጠውን የህገ መንግስት አንቀጽ አስቀምጧል። አሻሚ የሆነ ትርጉም ያለው ማለት ነው። በአጠቃላይ ግን የአዲስ አበባ ጉዳይ ይሄን ያህል ሕዝብንም ሊያባላ፣ ሊያጣላ ለዚህ አይነት ፖለቲካ ትርኩሳት ሊያደርስ ይገባል የምል- እምነት የለኝም። ምክንያቱም አዲስ አበባ የኢኮኖሚ ማዕከልናት፣ የአፍሪካ ማዕከልናት፣ የዓለም ዲፕሎማሲ ተቋማት ማዕከልናት፣ የሁላችንም የኢትዮጵያ አሻራ ያለባት የአንድነታችን ከተማ ናት። የአዲስ አበባ ጉዳይ በእንደዚህ አይነት ሁኔታ ይገባኛል ጥያቄ የተካረረ የፖለቲካ ጉዳይ ውስጥ መግባት አስፈላጊውን የዜጎችን ሰላምና ደህንነት የማረጋገጡን ሁኔታ ይሄን ችግር በዚህ ሰዓት ደግሞ በተለይ በዚህ ሰዓት ይሄ ጉዳይ መነሳቱ እጅግ በጣም አላስፈላጊ ሀገሪቱን ለሌላ እቃ ውስጥ ሊዛድ የሚችል ነገር አድርጌ ነው መወስደ። እሺ በጣም አመሰግናለሁ ዶክተር መንግስቱ አሰፋ። ከዶክተር መንግስቱ የተለየ አመለካከት ካሎት አቶ ምላሉ የሚያክሉት ካሉ የተለየ ሀሳብ ያለኝ ህገ መንግስቱ ላይ እነዚህ በተለይ በሰብአዊ መብቶች ጉዳይ በጣም ጥሩ ጎኖች አሉ የሚባለውን ያህል እውነት ነው። ተንኮልና ሸፍጥ ህገ መንግስቱ ላይ አለበት እና ህገ መንግስቱ መቀየር አለበት ከሚባልባቸው ነጥቦች አንዱ ይሄ የአዲስ አበባ ጉዳይ ነው። አቶ መለስ በስልጣን ዘመናቸው ላይ የአዲስ አበባ ህዝብ ስላልተቀበላቸው ከሌላ ጋር ለማጣላት የሆነ ነገር ፖለቲከኞች ቆምረውት የሄዱት ተንኮልና ሸፍጥ ነው። የህግ ጉዳይም አይደለም፣ እንደ ባለሙያም የሚወራበት አይደለም። በትክክል እንነጋገር ከተባለ ተንኮልና ሸፍጥ ያለበት ነው። እኔ ወደ አዲስ አበባ ንምጣ። አዲስ አበባ ከሀያ ሰባት ዓመት በፊት የኢህአዴግ ሲቆጣጠራት የነበረው ማህበረሰብ ወይንም ነዋሪው ተመችቶት ኖሮ ተስፋፍቶ አይደለም። የአዲስ አበባ መስፋፋት ከሁሉም የኢትዮጵያ ግዛቶች የነበሩ በትክክል በላባቸው ሰርተው ደክመው የጣሩ ትንሽ ቅሪ ስትኖራቸው አዲስ አበባ ላይ ቤት መኖር ንብረት ማፍራት እንደ የኔነት ስሜት ይፈጥር ነበር አንድ ሁለተኛ በደንብ መጤን ያለበት ነገር በስርዓቱ ውስጥ ያሉ ሰው በየክልሉ ባለስልጣን ሲሆኑ ሲዘርፉና ሲመዘብሩ ከየት አመጣቸው እንዳይባሉ ንብረታቸውን የሚያፈሱት አዲስ አበባ ላይ ነበር ከሁሉም ክልል የአዲስ አበባ መስፋፋት የዚህ ሁሉ ጥርቅም ውጤት ነው። አንድ ይሄ ደግሞ ኦህዴድንም ከኦሮሚያ ባለስልጣናትንም ይጨምራል። አንዱ ይሄ ነው። ሁለተኛ እኔ የአዲስ አበባ መስፋፋት በትክክል እውነት እንነጋገር ከተባለ አዲስ አበባ ስትስፋፋ በአዲስ አበባ ዙሪያ ያሉ ገበሬዎች ኦሮሞዎችን መፍትሄ እናበጅላቸው። እውነት እንነጋገር ከተባለ የአምስት ባለሙያ ሰው የሁለት ቀን ስራ ነው። ለምንድን ነው ፖለቲሳይዝ የሚሆነው? ሁሉ ጊዜ እነዚህን ሰዎች መፍትሄ ሳንሰጥ ፖለቲካል የምናደርገው ሌላ ኢንተረስት ከሌለን መስጠቃ ግልጽ አይደለም። እዚህ ላይ ቢያብራሩልኝ። ምን አዲስ አበባ ስትስፋፋ፣ በአዲስ አበባ በመስፋፋቷ ምክንያት የተፈናቀሉ ገበሬዎች አሉ። እነዚህን ገበሬዎች ግን ለመልሶ ለማቋቋም ይህን ያህል ትልቅ ይሹ መሆን አይገባውም። በተወሰነ በጀት እነዚህን ገበሬዎች አቋቁሞ ኑሯቸውን መለወጥ ይቻላል። አዲስ አበባ ስልሳ ፐርሰንት ነው ከሀገሪቱ ኢኮኖሚ ራን የምታደርገው። ሁሌ ግን በእነሱ ስም የሚሰራ ፖለቲካ አለ። እነሱንም ወይ አላቋቋም ናቸውም፣ በእነሱ ስም ግን እያደረግን የሚሰራ ፖለቲካ አለ። እኔ የሚታየኝ ነገር ምንድን ነው ያገነገነ ኤክስትሪሚስት የሆነ ሽፍን የሆነ በሶስት ትዮሽ መጫወት የሚፈልጋለ በኦሮሚያ ክልልም ውስጥ ስር ሰዶ በአዲስ አበባ አስተዳደርም ውስጥ ስር ሰዶ በማዕከላዊ መንግስቱም ውስጥ ስር ሰዶ አዲስ አበባን የኔ ነች ብሎ ለአንድ ብሔር ብቻ ጠቅሎ የሚሰጥ መውሰድ የሚፈልግ ሀይል አለ። ይሄ ደግሞ ሊሆን አይችልም። የሁላችንም ከተማ ነች። ሁሉም ኢትዮጵያዊ ይጠቅሙበታል። ስለዚህ የእከሌ ብቻ ተብሎ ጥያቄ ውስጥ ሊገባም አይችልም። በዚህ ላይ ከዶክተር መንግስቱ ጋራ ሀሳባችሁ አንድ ነው። አዲስ አበባ የሁሉ ኢትዮጵያዊ ብቻ ሳትሆን የአፍሪቃ መናኸሪያ የዓለም አቀፍ የሆነች ከተማ ናት በሚለው ሁሉም የሚስማማ ነው። እስቲ ወደ መፍትሄ ሀሳብ እንሄድ። አሁን ሰሞኑን ከፍተኛው ውጥረት አለ። ጠቅላይ ሚኒስትር አብይ አህመድ እና ቲም ለማ የተባለው ከ አማራ ዲሞክራሲያዊ ፓርቲ ጋር በአጋርነት ቆመው ኢትዮጵያን እናሸጋግራለን ሲሉ በጣም ብዙ ሰው ነበረ በኢትዮጵያ የለውጥ ሁኔታ ተስፋ የሰነቀው። አሁን ሰሞኑን ያለው ሁኔታ ግን ጥርጣሬና መከፋት እንዲሁም የእርስ በርስ ጦርነት ስጋት አለ። ከዚህ ውስጥ እንዴት ነው የምንወጣው? በአጠቃላይ ትልቁን ምስል ብንመለከት አሁን ያለው ባለፉት አስር ወራት የነበረው ነው። እውነት ነው የአማራ ዴሞክራሲያዊ ፓርቲና የኦሮሞ ዴሞክራቲክ ፓርቲ ስልታዊ ትብብራቸው ነበረ። ኢትዮጵያ ከዛኛው አይነት ስርአት አሁን ወዳለችው ት ያሸጋገራት ማለት ነው። ብዙ ሰዎች ይህን በጣም በብዙ ጥሩ ምርታ ተቀብለው ነበረ በብዙ ደስታ ተቀብለውታል። እና እኔ በአጠቃላይ ምንድን ነው የማየው ይሄ በተለይ ባለፉ ስድስት ወራት በዚህ ሁለቱ ፓርቲዎች ላይ ይሄ ጫና በሁለቱ በኦሮሚያ በኩልም በአማራ በኩልም ያለው የብሔርተኝነት ሁኔታ እየከረረ ስለመጣ በፓርቲዎቹ ላይ ተጽዕኖ አሳድረዋል የሚል እምነት አለኝ የተካረረ የፖለቲካ ስልት የሚያራምዱ ባለሚዲያዎች በጣም ብዙ ተከታይ ያላቸው የሶሻል ሚዲያ ጸሀፊያን የፓርቲ መሪ የሆኑ ሰዎች በጣም ተጽዕኖ ፈጣሪ የሆኑ ሰዎች እነዚህን ሁለት ፓርቲዎች ጫና አሳድረውባቸዋል የሚል እምነት አለኝ ይሄ ነገር ደግሞ እንደሚታወቀው የኦሮሞ እና የአማራ ብሔርተኝነት በተወሰነ መልኩ መቃቃር ነገሮች አሉት ታሪካዊ ነው ይሄ ወደ አንድነት እናምጣው ከተባለ ሁለቱ በኩል ያሉ የብሄርተኛ እንቅስቃሴዎች ጋብ ብለው በሀገር አንድነት ላይ መስራት ሲገባቸው በእነሱ ተጽዕኖ ስር ወድቋል። ምናለን እና በሀገር አንድነት ላይ መስራት ሲገባቸው በሁለቱ በኩል እነዚህ ሀገርን በኦሮሚያና በአማራ በኩል ሀገርን እየሩ ያሉ እነዚህ ሁለት አክራሪ የብሄርተኝነት እንቅስቃሴ በእነሱ ተጽዕኖ ስር ወድቋል ምናለን እና፣ እነዚህ ቅድም እንደተናገርኩት የኦሮሞና የአማራ ብሄርተኝነት እንቅስቃሴ በተወሰነ መልኩ የሚጋጩ ህልሞችን የያዙ የብሄርተኝነት እንቅስቃሴዎች ናቸው። ከዛ የተነሳ አንዳንድ አቋሞች እየረዙ ነው። እንግዲህ በሁለቱም በኩል መግለጫ እየወጣ ነው፣ አዲስ አበባን በተመለከተ እንዲሁም ደግሞ የሚፈናቀሉ ሰዎችን በተመለከተ ማለት ነው። ተጽዕኖ ወድቋል። ክልሎች ጠንካራ የሆነ መንግስት እንቅስቃሴ እያረጉ፣ ማዕከላዊ መንግስቱ የደከመበት ሁኔታም ምክንያቱ ይሄ ነው የሚመስለኝ። የተካረረ የብሄርተኝነት እንቅስቃሴ እየተሸነፉም እንዳይሆን ስጋት አለኝ እና ምናልባት አገሪቱ ላይ ያለው የስጋት ድባብ የመካት ድባብ በተወሰነ መልኩ የምጋራው እውነትነት ያለው እውነትነት ገጽ ያለው የአንድ የሀገር አንድነት ማይሆን አቅጣጫ የሚወስድ አይነት ከባቢ አየር ነው ያለው እና በሌላ በኩል የማያ ችግር ምንድን ነው? ዲሞክራሲያዊ የሆነ ውይይትን የማመቻመት ወይ ደግሞ ኮምፕሮማይዝ የሚባለው ማለት ነው። የማመቻመትን ፖለቲካ ያልለመድን ሰዎች በመሆናችን ሁሉ ጊዜ የሚታየን ነገር ቢኖር ሸፍጥ ነው። ትላንት ምንም ሳይሰራ ዶክተር አብይ አህመድ እንግዲህ ለአንድነት በሰበኩን ጊዜ ምንም ሳንሻገር አሻጋሪ ሙሴያችን አሉ ነው። ያን ያህል የተፋ ነገር ከመግለጫ ባለፈ ያን ያህል የተሰጣ ነገር ባለፈጣበት ጊዜ ደግሞ ፈለምቶ ይሁዳ የሚያደርግ አይነት የፖለቲካ ነጋዴዎች የበዙበት ሁኔታ ነው። እነሱ ሰዎች ደግሞ በማህበራዊ ሚዲያና በእጃቸው ባላቸው ሚዲያ እና በፌዲክ ነበራቸው ተጽሎ እነዚህን ህዝቦች ወደማይሆን አቅጣጫ እንዳይመሯቸው እፈራለሁ። ወደማይሆን የስጋት ከመጠን በላይ ከመጠን በላይ ስርዓት ስጋት ውስጥ እንዳይከቱ ትፈራለሁ። በአጠቃላይ ግን በሁለቱ ክልሎች በኩል ያለው የሁለቱ መንግስት የሚመሩ ፓርቲዎች በብሔር እንቅስቃሴ ፖለቲካ አራማጆች ውስጥ ተጽዕኖ ስር እንደወደቁ ግን የሚታየኝ እውነታ ነው። አመሰግናለሁ። ዶክተር መንግስቱ፣ አቶ ምላሉ የተወሰነ ሰው ነው የሚከታተላቸው በሚል ነው ጽናት በእያንዳንዱ ሰው ላይ የሚኖረው እንጂ ማህበራዊ ሚዲያ ላይ ያለውን ዶክተር መንግስቱ የጠቀሱት እጅግ የከፋ መካረር ሚዛናዊ ሆነን እኒ ከተባለ በሁለቱም አንጻር ማዕከላዊ መንግስቱን ወይንም የጠቅላይ ሚኒስትር አብይ አህመድን መንግስት እንደውም በመጫን የፖለቲካ አክቲቪስት ወይንም የፖለቲካ አቀንቃኞች ነን የሚሉ ሰዎች ድምፅ ነው ጎልቶ ወጣቱን አቅጣጫ እየሰጠ ያለው ለሀገሪቱ አንድነት፣ ለፖለቲካ ጉዳዮች አለመካረርና ለሰላም መስፈን ፍቴውን ከባድ የሚሆነው እነዚህ ሰዎች ትናንትና ኢትዮጵያ ከኦሮሚያ ትውጣ እያሉ መፈክር ሲያደርጉ የነበሩ ሰዎች ናቸው። አሁን በጣም ተጽዕኖ ፈጣሪ የሆኑ የመጡትና እኔ አንዳንዴ የሚጨንቀኝም አዲስ አበባ የሁሉም ኢትዮጵያዊ ነች ብለን ስንል አይ አዲስ አበባ ለእኛ ትገባናለች ሲሉን፣ እንዴ ኢትዮጵያ አሁንም መልሰው ኢትዮጵያ ከኦሮሚያ ትውጣ እያሉ ጥያቄ አንዳንዴ ይመጣብኛል ሳላስበው። በስም እንነጋገር ከተባለ ጀዋር መሐመድ ነው እኮ ኢንፍሉዌንስ ፈጣሪ የሆነው አዲስ አበባ ላይ ምንም አይነት ዘልፍ አለ ፈቃድ እየተባለ የሚደረገውን ሕግ በአንድ በፌስቡክ እኮ ሕዝብ እያንቀሳቀሰ ያለ ጀዋር መሐመድ ነው። ስለዚህ ሪል የተለየ አጀንዳ እንዳለው ኢትስ ክሊር፣ በጥንቃቄ መታየት ያለበትና ና በደንብ መሰራት ያለበት ነገር ነው። እንነጋገር ከተባለ አንዱ ይሄ ነው። ሁለተኛ እነዚህ በክልሎች መካከል የተባለው እኔ ክልሎች መካከል የሚደረግ ግንኙነት አንዳንዴ እንደ ጎረቤትም አገር ያስመስሉታል እሱን ማለት ዘመቻል አለባቸው። እኔ ወለጋም ብሄድ ባሌም ብሄድ አርሲም ብሄድ አገሬ ነው። ልክ እንደ ዜጋ ወይንም እንደ አንድ ከክፍለ ሀገር ወደ ክፍለ ሀገር እንደሚሄድ ሰው ነው ፊልም ማድረግ መቻል ያለብን፣ ይሄንን ለዘብ ማድረግ መቻል አለበት። በትክክል የሆነ ነገር አስምረን ወሰኔ ይሄ ነው ወሰኔ ያ ነው የምንባባለው ነገር በደንብ መቆም አለበት። ትልቁ ችግር ምንድን ነው? ኢህአዴግ ለሀያ ሰባት አመት አይታመንም ነበር በቃሉ የረጋ ስርአት የለጋ መንግስት አልነበረም። በጉልበት ይገዛ ስለነበረ ብዙ ነገር ብዙ ስለነበረ፣ አሁን ኦኬ እነዚህ ሰዎች ተጠልፈው የሆን ወይ ነው ወይንስ ደግሞ የሚል ነገር ጥያቄዎች ሊነሱ ይችላሉ፣ ግን መሆን ያለበት ሪሊ ለኢትዮጵያ የኢህአዴጋውያን ሁኔታ የኢትዮጵያን ሁኔታ የሚወስን አድርገን አመለካከታችንን እነሱ ላይ ብቻ እንዳንጥል፣ ሁሉም ማህበረሰብ የራሱን አስተዋጽኦ ማድረግ መቻል አለበት። ሲቪክ ተቋማቶችን እውነት ነው ኢህአዴግ አፍርሷቸዋል። ለዚህ ለእንደዚህ ለእንደዚህ ክፉ ቀን የሆኑን ነበር። ግን ሰው በተቻለ መጠን ከፖለቲካውን ባሻገር አብሮነታችንን ማሰብ መቻል አለበት። ስልሳ ሰባ ፐርሰንት የሚሆኑ የሆኑት ወጣቶች በዚህ በኢህአዴግ ዘመን ያደጉና የተወለዱ ወጣቶች ናቸው። በትክክል ሁሉ ነገር በእውነት ላይ የመጣ ነው የሚመስላቸው ይህንን ማስተማር ያስፈልጋል። ህገ መንግስት ብለን አገሪቷ ውስጥ የነበሩት ህግ ብለን የምንላቸው ነገሮች መልካም ነገር አላቸው ብለን የሰብአዊ መብት በጽሁፍ ደረጃ የምንላቸውን ያህል ነገር ሸፍጥና ተንኮል እንደነበረባቸው በትክክል ልንነጋገር ይገባል። የረሳን ይመስላል። አሁን አመት አልሞላውም። በሚያዝያ ወር ነው ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን የመጡት ከዛ ዜ ወዲህ እንግዲህ እነኚ አሁን የተባሉት የሲቪክ ማህበራት ህግጋትም እየተሻሻሉ ነው። የታሰሩ ሰዎች ተፈተዋል። በጣም ብዙ ለውጥ ተካሂዷል። እንደ ምሳሌ ልንገርሽ። አሁን ዶክተር አለማው የሚባል ሰው በአስራ ዘጠኝ ዘጠና ሶስት ላቶ መለስ የነገራቸውን ብናስታውስ እርስ እስካሉ ድረስ ለሚቀጥሉት ሀያ አመታት እኔ ጋራን ማንም ሰው መጥቶ እንደገና ገበሬ ውስጥ ገብቶ አሰማርቶ ኢትዮጵያን መልሶ ያመጣታል ተብሎ አይሰራም ብሎ ያላቸው እ እንደ ትንቢት ነው። ልናስበው የሚገባው ዛሬ ዶክተር አላምረው ይሄን ከተናገሩ አስራ ሰባት አመታችን ነው። ወደ ተረጋጋ ህጋዊ ወደ ሆነ መንግስት እናሻግራት ከተባለ በትክክል ሁለት ሶስት አመት ያስፈልገናል። መሬት ላይ የወረደውን እንነጋገር ከተባለ ያኔ ዶክተር አላምረው የነገሩን ትንቢት ነበር። ድር እንዳይኖር ተሰርቷል። ወጣቶች ጓደኝነታቸው ወዳጅነታቸው እርስ በርስ እንዲሳለሉ፣ ኮንዶሚኒየም እኮ ዛሬ እኛ እንዲ ሊያማዘዘን ጎራ የሚያከፋፍለን ልናፍር ይገባል እና ትክክል ከተባለ ጊዜ ተወስዶ ይሄ የተበላሸውን ነገር አስተካክለን ሁሉም ወደ ቀልቡ መጥቶ ስልጣን ማለት ህዝብን ማገልገል ነው የሚል እውቀትና ችሎታ ያላቸው ሰዎች ወደ አደባባይ ይውጡ። አሁን አብዛኛው አስመሳዩና ልብላባዩ ሀያ ሰባት ዓመት እንደነበረው አሁንም ይሄንን ነገር እየተቆጣጠረው እንዳይሆን መጠንቀቅ መቻል አለበት። እሺ አሁን ወደ ማጠቃለሉ ነን። እንደው የምጨምረው አለኝ የምትሉ ከሌለ በስተቀር እናጠቃለው። እዚህ ላይ መሰለኝ ሀሳብ ካላቸው የመጨረሻውን ልውሰድ። ይሄ አብይ አስተዳደር ፊም ለማ ሲይዝ የነበሩ እንግዲ በአጠቃላይ ብዙ ሰዎች ሲባ ነበረው ለማን አብይን በዱ ደመጠ ሲይዝ የነበረው በአንድ በኩል ብቻ እነዚህ የሚያራቸው የሚሉ ሰዎች የኛ ፖለቲካ አራማ ተብሎ ብቻ ሊፈረዱ ይገ ነገር የለም። አልተስማሙ፣ ሁለቱ ናቸው ኢትዮጵያ፣ አልተስማሙ ሁለቱም ደግሞ ወደ ብሄራቸው እየገቡ ነው። በደንብ መታየት አለበት። ስለዚህ ስዕል ምልክር ቢባል፣ እነዚህ ሰዎች አደብ ሊገዙ ይገባል። በፌደራል በኩልም በክልል በኩልም እነዚህም ሁለቱ ክልሎች የሚመሩ ማለት ነው። አደብ ገዝተው የኢትዮጵያ ሽግግር መዋቅራዊና እጅግ ውስብስብ ችግር ያለባቸው የፖለቲካ ሁኔታ ነው ያለ። የኢኮኖሚ ችግር ነው ያለው። ስምንት ነጥብ ሁለት ሚሊዮን አፋጣኝ ሰብአዊ እርዳታ ያስፈልገው አንድ ነጥብ ሶስት ቢሊዮን የአሜሪካ ዶላር የአፋጣኝ እርዳታ የሚያስፈልግበት ሀገር ላይ ነው ያለው። አሁን በዚህ ሰዓት ከተማ የኔ ናት የኔ ናት በሚል ሀገር ልናጣ ባለበት ሁኔታ ገና የሚታይም ሁለቱም እነዚህ ድርጅቶች አውርተው ይህንን የሽግግር ጊዜ ምንም ያህል ጊዜ ለሕዝብ ጠንከር ያለ ተስፋ ይሰጡ ይገባል። የመዋሸሸውን ተስፋ ሊመልሱ ይገባል። የተወለገውን ተስፋ ያለ መልሱ ይገባል። አጠቃላይ ግን የማህበረ ሚዲያ ቢያስጠቀሞች እንደሆ ብንመለከት ቀላል የፖለቲካ አንድምታ አላቸው። የምንመሪያ የለኝም። ጀዋር ብዙ ጊዜ ይነሳል ማህበረ ሚዲያ ና የራሱ ቴሌቪዥን መሪ ነው። ከዚያ ያለፈ ነገር የለም። ሌላ የእሱ ካውንተር ቬል የሆኑ ከሱ ሚባቱ በዛም አቅጣጫ ቤቱ በብዙ ክልሎች አሉ። እነዚህ ሰዎች ለሀገር የምናስብ ከሆነ እንትናን ብቻ ከፍትን እነንትና ደግሞ ይ የነሱ የሰፊ እንጂ የነሱ ፊት አይታየኝም፣ ንድ ነገር ለእኔ አይታየኝም። የሀገር አንድነትን የምንፈልግ ከሆነ አረጋግተን ሁላችንም የወደፊቱ ማሰብ ነው መቻ ያለበት። በመጨረሻ ግን መናገር የምፈልገው በኢትዮጵያ ፖለቲካ ውስጥ በዚህ ሰዓት ስልጣን የሚፈልጉ በዛኛው የተቃዋሚ ጎራም የተሰለፉ ሰዎች ኢህአዴግ ተደርጎ የመቆጠር እና ኢህአዴግ ደግሞ እንደ ሀገር ከሃዲ የመጨረሻ ተደርጎ የሚወሰድበት ነገር አለ። ይሄም ቢታረም ጥሩ ነው። ፖቴንሻሊ እነዛ ሰዎች ቢመጡም አስቸጋሪ ሰዎች ሊሆኑ እንደሚችሉ ገና ከአሁኑ እያሳዩ ነው። የተካረረ የምርጫ የሚመስል ቀዝቃዛ ጦርነት ፖለቲካ አራማጅ ሲሆኑ ብቅ ሲሉ እንደ ጠርጠሩም አይከፋም ና በአጠቃላይ ግን እጅችን ሀገር አንድነት የምንፈልግ ከሆነ በዚህ የሽግግር ጊዜ ሽግግሩ መሬት ባልያዘበት ሁኔታ ላይ አጨቃጫቂ የሆኑ ፖለቲካዊ ጉዳዮችን ቢቶ እና በሀገር አንድነት ግንባታው ላይ ያተኩር የሚል ሰባለን። እሺ፣ በጣም አመሰግናለሁ አቶ ምላሉ ፍሰሃ የመቋጫ ሀሳብ ይስጡኝ። እኔ አንድ የምንስማማበት በአገር ደረጃ ለኢትዮጵያ ምሰሶ የምንለው ነገር ሊኖረን ይገባል። እማንነካው እማንንደፍረው ፖለቲከኞች ስለሆንን ወይም አክቲቪስቶች ስለሆንን ወይም እንትን ስለሆንን ዝም ብለን ሁሉንም እንደልባችን እየተናገርን የምንሄድበት መንገድ ሕግና ስርዓት ደንብ ሊበጅለት ይገባል። አንዱ ነጥብ እሱ ነው። ሁለተኛ እኔ ዶክተር አብይም ይምሩት የሽግግር መንግስቱን እሱ ላይ አይደለም ችግር፣ ግን በትክክል አገሪቱ ውስጥ በፖለቲካ ፓርቲ እየተጠለፉ እውቀትና ሀሳብ ያላቸው ሰዎች ሸሽተው ሸሽተው ሸሽተው ጥጋቸውን ይዘዋል። እኔ ተቃዋሚው ፓርቲውንም ማለት አይደለም እነዛ ሸሽተው ጥግ የያዙ ሰዎች ወደ አደባባይ እንዲመጡ። እኔ ምርጫ ምናምን እያልን ከምንሯሯጥ መጀመሪያ አገር ይረጋጋና ሁሉም አገር ላይ እውቀትና ችሎታ ያለው ሰው መስራት እንደሚችል የምናሳይበት ሜካኒዝም እንፍጠር። ሁለት ዓመት ሶስት ዓመት ሊፈጅብን ይችላል አሁን ያለው አጋጣሚውን አግኝቶ እሱን ዓላማ ወይም የራሱን ሊያደርግ ነው። ስለዚህ እኔ የችግር ጊዜውን ዶክተር አብይ ምሩት፣ ግን እውቀት ያላቸው ሰዎች፣ አስተዋጽኦ ሊያደርጉ የሚችሉ ሰዎች እነሱን ወደ አደባባይ እንድናወጣ። እንደዚህ በስድስት ወር በዓመት ምርጫ አይደለም የሚመጣው። በስድስት ወር በዓመት ምርጫ እናደርግ የሚሉ የራሳቸው ዓላማ ያላቸው ሰዎች ምን ለማድረግ አስበው እንደሆነ እንዲሁ በሩቁ መገመት ይቻላል። በደንብ እናስብ። አገር ነው ያለን። ስልጣን አንፈልግም። የአገሪቱ ሁኔታ ያሳስበናል፣ አገር ይበልጥብናል እምንል ከሆነ ጊዜ ወስደን አብላልተን እንሂድ። እኔ ይህንን ነው ማለት የምፈልገው። በጣም ነው የማመሰግነው። ጠቃሚ ሀሳቦችን ነው ለአድማጮቻችን ያካፈላችሁት ዶክተር መንግስቱ አሰፋ በሙያ የጥርስ ሐኪም ነገር ግን የፖለቲካ ተንታኝ፣ አቶ እምላአሉ ፍስሐ ቀድሞ የሰማያዊ ፓርቲ የምክር ቤት አባል። በጣም አርጌ ነው ሁለታችሁን የማመሰግናችሁ ስለ ጊዜያችሁ ጊዜ እናመሰግናለን። ደህና ዋሉ። ትዝታ በላቸውን አመሰግናለሁ። በነገራችን ላይ የተከበራችሁ አድማጮች፣ ይህ ውይይት የተደረገው ሰሞኑን አዲስ አበባ ውስጥ ከተካሄደው ስብሰባ ቀደም ብሎ እንደነበር ማሳወቅ እንወዳለን። አሁን ወደ ተከታዩ ዘገባ ላሸጋግራችሁ። የአብረሃ ካስል ሽያጭ ያስነሳው ንግግር መቀለ ከተማ ውስጥ የሚገኘው ታሪካዊው አብርሃ ካስል ለትግራይ የመልሶ ማቋቋም ድርጅት ትዕምት አካል ለሆነው ሱር ኮንስትራክሽን መሸጡ አነጋጋሪ ሆኗል። ሙሉጌታ አጽበሃ ከመቀሌ ተጨማሪ አለው። እንዳ ደጃተ ብርሃ ወይም አብርሃ ካስትል በመቀለ ከተማ ካሉ ታሪካዊ ቦታዎች አንዱ ነው። ይህ ታሪካዊ ስፍራ የመንግስት ይዞታ ሆኖ የሆቴል አገልግሎት ሲሰጥ ቆይቷል። በቅርቡ ግን ሆቴሉ በሚገባ ክትትልና ድጋፍ እየተደረገለት አይደለም በሚል ወደ ግል ይዞታነት እንዲዛወር ተወስኖ ጨረታ ከወጣ በኋላ የትግራይ መልሶ ማቋቋም ድርጅት ትዕምት አካል የሆነው ሱር ኮንስትራክሽን እንደገዛው ተገልጿል። ይህ እንደተሰማ ጉዳዩ በተለይ በማህበራዊ ሚዲያ መነጋገሪያ ሆኗል። የአረና ትግራይ ፓርቲ ሊቀመንበር አቶ አብርሃ ደስታ ቦታው ታሪካዊና የህዝብ ሀብት በመሆኑ ባለቤቱም ህዝብ ሊሆን ይገባል ብለዋል። እቲ ሆቴል ሆቴል ጥራህ አይኮነን ታሪክ ህዝብ እዩ ታሪክ እዩ ቅርሱ እዩ ሆቴሉ ሆቴል ብቻ አይደለም፣ የህዝብ ታሪክ ነው፣ ቅርስ ነው። ስለዚህም ታሪክ ስለሆነ ቅርስ ስለሆነ ወደ ግል ተዛውሮ በገንዘብ መሸጥ የለበትም። ወደ ህዝብ ሊመለስ ነው የሚገባው። ሊጠቀሙበት የሚፈልጉ ባለሀብቶች ካሉም በኪራይ መልክ ወስደው ሊከናከኑት ይችላሉ። እነሱም እየተጠቀሙ ማለት ነው። ከተሸጠ ግን ታሪክነቱ ይጠፋል። የህዝብ መሆኑንም ይቀራል፣ ነው ያሉት። አብርሃ ካስተል ለትግራይ መልሶ ማቋቋም ድርጅት ለትዕምት መሸጡም ትክክል ነው ብለው እንደማያምኑ አቶ አብርሃ ደስታ ተናግረዋል። ለፌዴራል መንግስት እንከፍለሉ ጉዳይ የለኝ። ለፌዴራል መንግስት የምንከፍልበት ምክንያት የለም። ምክንያቱ የኛ ነው፣ የህዝብ መጀመሪያም። መንግስት ከኛ ወስዶ ከአርባ ዓመታት በላይ ተጠቅሞ ተመልሶ ወደ ኛ ሲመጣ ደግሞ የምንከፍልበት ምክንያት ትክክል አይደለም፣ ስህተት ነው ነው ያሉት አብርሃ ካስትል ሆቴል በኢትዮጵያ ጊዮን ሆቴሎች አስተዳደር ስር ሆኖ የቆየ ሲሆን ከአምስት ዓመታት በፊት ወደ ትግራይ ባህልና ቱሪዝም ቢሮ ተላልፏል። የትግራይ ባህልና ቱሪዝም ቢሮ ኃላፊ ወይዘሮ ብርክቲ ገብረ መድህን ሆቴሉን በሚፈለገው መንገድ ማልማት ስላልተቻለ ነው ከመንግስት እጅ እንዲወጣ የተደረገው ብለዋል። ያው መንግስቲ ውን ከልሞ አይከአለ። መንግስት ሊያለማው አልቻለም። በዚህ መሰረት ጨረታ ወጥቶ ሊተዳደር ይገባል፣ ወደ ግልም መዛወር አለበት ተብሎ ስለታመን ነው ወደ ግል የተዘዋወረው ያሉት። ከዚህ በፊት ሁለት ጨረታዎች ተከፍተው ሌሎች የግል ባለሀብቶች አሸንፈው የነበረ ሲሆን እነዚያ ለምን እንደተሰረዙ ለወይዘሮ ብርክት ይጠይቀን ነበር ያኔ ቀርቦ የነበረው ዋጋ አነስተኛ በመሆኑና ሌሎችም ሊሟሉ ይገባቸው የነበሩ መስፈርቶች ባለማሟላታቸውን ነው ብለዋል። የሆቴሉ ለትዕምት መሸጥ የፖለቲካ ውሳኔ ነው የሚል ቅሬታ እንደሚሰማ ለኃላፊዋ አንስቼላቸው አስተባብለዋል። የጨረታ አሰራርን በተከተለ መንገድ ነው የተከናወነው ብለዋል። እንደ አንድ ቅርስ ነው የምንቆጥረው። በጨረታውም ቅርስነቱ ጠብቆ መልማት እንዳለበት እንዲገባ ተደርጓል። በተሻለ መልኩ ያሸነፈው አካል እንዲያለማው በጨረታው ተካቷል። በልዩ መልክ የግል ተቋማት እንዳይሳተፉ ተብሎ ለስር ኮንስትራክሽን አይደለም የተሰጠው፣ በጨረታው አሰራር ሂደት ነው የተፈጸመው። በዚህም አሸናፊ ሆኖ ተገኝቷል። ላረጋግጥልህ መወደው ነገር ደግሞ በፖለቲካ ውሳኔ ለትዕምት እንዳልተሰጠ ነው ያሉት። ከሆቴሉ ሽያጭ የተገኘው መቶ ሰባ አምስት ሚሊዮን ብር ወደ ትግራይ መንግስት ካዝና ገቢ መደረጉም ተገልጿል። ሆቴሉን የገዛውን የስር ኮንስትራክሽን ስራ አስኪያጅ አቶ ታደሰ የማነ ለማግኘት ያደረግነው ጥረት አልተሳካም። በጉዳዩ ላይ በግል ፌስቡክ ገጻቸው ባሰፈሩት መልእክት በታሪካዊ ቦታ ላይ የሚከናወኑ ስራዎች በየደረጃው ህዝብ እየተወያየባቸው የሚፈጸሙ ናቸው ብለዋል። ይህ ነባር ታሪካዊ ቅርስ እንደማይፈርስና በአዲስ መልክም የሚሰራ ልማት ነባሩን ህንጻ በሚያጎላ መልክ እንደሚገነባ አመልክተዋል። ለአሜሪካ ድምጽ ሙሉጌታ ጽባሀ መቅለም። ሙሉጌታ ጽባሀን አመሰግናለሁ ለዘገባው። ከአሜሪካ ድምፅ ራዲዮ ጣቢያ የሚተላለፍላችሁን የቅዳሜ ምሽት ዝግጅት ነው እየተከታተላችሁ ያላችሁት። እያስተናገድኳችሁ ያለሁት ሰሎሞን አባት ነኝ። ወደ ተከታዩ ዝግጅት ላሸጋግራችሁ። እሰጥ አገባ በትናንትናው ምሽት የቀረበ ክርክር የመጨረሻ ክፍል ነው። እሰጥ አገባ ለዚህ ምሽት ይዞ የቀረበው የቀድሞውን የኢትዮጵያ ፕሬዝደንት ኮሎኔል መንግሥቱ ኃይለማርያምን ማርያምን ይጠየቁ፣ ለፍርድም ይቅረቡ የሚሉ በአንድ ወገን፣ የለም፣ አይጠየቁም፣ ለመሆኑ ውስጥ ጠያቂው ማን ነው የሚሉ ደግሞ በሌላው ጎራ ተሰልፎ ሙግት ገጥመዋል። የክርክሩ ተሳታፊዎች አቶ ነሲቡ ስብሃት ከካሊፎርኒያ የመቶ አለቃ መስፍን ከበደ ከላስ ቬጋስ ናቸው። ያከራከሯቸው የራዲዮ መጽሔቶቹ አዲሱ አበበና አሉላ ከበደ ናቸው። ማሉላ ለጠይቀኝ ጥያቄ መንግስቱ ኃይለ ማርያም ላጠፋቸው ጥፋቶች አይጠየቅ የሚል ማንም ዜጋ የት ምንም በዚ ዙሪያ ላይ የሚያከራክረንም እና ጊዜ የሚያስፈጅር ያለ አይመስለኝም። ማንም ዜጋ ይጠየቃል። አመሰግናል። እኔ ትንሽ መቶ አለቃ ምንድን ነው መንግስቱ ኃይለ ማርያም የሰራው ጥሩ ነገር እንደዚህ የሚሉ ነገሮች ይሄ ቢኖር እኮ አግሉቶ ማውጣት እንግዲህ የደጋፊዎች ጉዳይ ነው። ይህን ነው የምለው። ከዚህ ጋር ግን በተያዘ እኔ በነበርኩበትም በእድሜም ባሳለፍኩትም የአስራ ሰባት ዓመቱን አገዛዝ የምመለከተው ኢትዮጵያ በአብዛኛው እጅግ በጦርነት ውስጥ የነበረችበት ነው። የኤርትራ ጉዳይ አለ፣ የህዋት ጉዳይ አለ፣ የሱማሌ ጉዳይ አለ። በዚህ ጦርነት ውስጥ ተዘፍቃ ያለችበት በመሆኑ በሀገሪቷ ያለው በጀቶች ሁሉ ለጦርነት ውለው ሰላማዊ መፍትሄ ሳይፈለግበት በተለይ የኤርትራንና የተለያዩ በዘር የሚያሉ በሀገር ቤት የሚያሉ እነኝህን በጠቅላላ በጀቷ በዛ ሆኖ በጦር ያሳለፈች አገር ናት፣ በኮነሬል መንግስቱ ዘመን። ከዚህ እንግዲህ በተለይ ህብረተሰቡን ደግሞ ስንመለከት ከቀበሌ ጀምሮ በሰራተኛው በኩል በምኑ ያለው ደሞዙም በየወሩ ሳይቋረጥ ለአስራ ሰባት አመት ማለት እችላለሁ አንዴ ለዚህ ዘመቻ አንዴ ለዚህ ዘመቻ እየተባለ ሲሰቃይ እየነበረ ነው በሳቸው ዘመን። ሌላ ደግሞ ትልቅ ማንሰራ ሳይሆን እኔ ዛሬ ኢንቨስተር ተብለው ካሉ አንዳንዶች የምናያቸው ምንድን ነው? በደርግ ብዙ ጊዜ ለምን ቀበሌ ሱቅ አለ እንትን ማለለው ለምሳሌ የህብረት ስራ የቤት የህብረት ስራ ማህበሮች ነበሩ በዛ ጊዜ ለምሳሌ የሚሸጥ ቆርቆሮ፣ ሲሚንቶ ከቀበሌ የሚሸጡ በሙሉ እየወጡ አየር ባየር የሚባል ንግድ የተጀመረበት ዘመን ነበር። ይሄንን የሚያደርጉት ማናቸው? ባለስልጣኖቹ በዛ መልክ አገሪቷን ሁሉ አራቁተው አራክሰው የሄዱ እንጂ እስቲ ስለ መሬት ላራሹማ፣ መሬት ላራሹ የግድ የአብዮቱ ጥያቄ ነው። አሁን ያሉት እንደተጠበቀ ሆኖ በንደው በኮሬ መንግስቱ ተቃዋሚዎች በኩል መንግስቱ ኃይለማርያም በዘመናቸው ይሄን አረጉ የሚል አንድም ለስጋና የሚበቃ አስተዋጽኦ አልነበረም በእናንተ በኩል ሊጠቀስ የሚችል እኔ ጥሩ ብዬ እንደው ተሰራ ከምለው መሰረተ ትምህርት ከዛ በተረፈ ግን ይሄን ነው ብዬ የማነሳቸው ምናልባት ከተሰሩ ነገሮች ማስታወሳቸው ጋፋት ጦርን ሰርተዋል። እንግዲህ በጥይትና ለቃ ሊጨምሩ ፈልገው ነው ላይ ይህንን ነው የምለው። አዎ ማለት የምፈልገውም ይሄ ነው። በቃ ስለ መንግስቱ ኃይለማርያም መናገርም መናገርን መመስከርም ማለት የምፈልገው ይሄ ፓርት ነው። እንግዲህ አስራ ሰባት ዓመት ኮሎኔል መንግስቱ ኢትዮጵያን በሚያስተዳድሩ ሰዓት ፈጽሞ እንደ ጭለማ ሀገሪቷ ጭለማ ውስጥ እንደነበረች የሚያስቡ ሰዎች አሉ በኑሮውም በኢኮኖሚውም በጦርነቱ በማንኛውም ጉዳይ ላይ ስለ ኢትዮጵያ እንደዚህ አይነት ስሜት ያላቸው ሰዎች አሉ። እሱ ምንም የሚያከራክረን ጉዳይ የለን። ለእኛ ግን ብዙዎቻችን ኮሎኔል መንግስቱን ለምንወደው እንዲያውም ኢትዮጵያ ከፍታ ላይ የነበረችው በክብሯ በሰንደቅ ዓላማዋ፣ በዜግነት ክብር፣ በማንኛውም ጉዳይ በኑሮ እን በደርግ ጊዜ እኮ በመንግስቱ ኃይለ ማርያም ጊዜ እኮ እኔ የዛ ሰዓት እማቀውን ነው የምናገረው። እንግዲህ የኖርኩበትን በአስራ ዘጠኝ መቶ ሰባ ሰባት ኢትዮጵያ ረሀብ በነበረ ጊዜ አንድ ኪሎ ስጋ አምስት ብር ነበር የሚሸጠው። አንድ ኩንታል ጤፍ ሰላሳ ምናምን ብር ነበር የሚሸጠው። አንድ በግ ሀያ ብር ገባ ተብሎ ኡኡ የሚባልበት ጊዜ ነበር ያለ አንድ ሽግ ፓስታ ሰማንያ ሳንት የሚሸጥበት ጊዜ ነበር። አንድ የመንግስት ሰራተኛ ዘበኛ ምሳሌ ብንወስድ መቶ አምስት ብር ነበረ ደሞዙ። በመቶ አምስት ብር ደሞዝ አምስት ስድስት ቤተሰብ አስተዳድሮ ከእሷም ላይ ተርፋው እቁብና ድር ማህበራዊ ህይወቱን ተወጥቶ ቦታ ሄደው ማዘጋጃ ቤት ሄዶ ተመርቶ ቤት ባለቤት የሚሆንበት ጊዜ ነበር። የወታደሩም ደሞዝ የወዛደሩም የሁሉም እሳቸው አሁን በዚህ ላይ እንደጠቀሱት ጦርነት የበዛበት ጦርነትም መንግስቱ ኃይለ ማርያም ለምኖ አላመጣውም። ሀገራችን አጋጣሚ ሆነው ካላት ጂኦፖለቲክስ ካላት ውስብስብ ችግር የተነሳ ብዙ ጠላቶች የተነሱባታል። ሶማሌን ጦርነት መንግስቱ ኃይለ ማርያም ለምኖ አላመጣም። የሻእቢያን ጦርነት ከመንግስቱ ስልጣን መምጣት በፊት የነበረ በኃይለሥላሴም ጊዜ የነበረ ግጭት ነው። ወያኔን መንግስቱ ኃይለ ማርያም አላመጣውም። እራሳቸው በራሳቸው አጀንዳ ትግራይ እናስገነጠላ ነበሩ። የራሳቸውን አጀንዳ ይዘን የገቡት ይህ ሰው በዚህ ፋንታ ሶማሌን በወረረችን ጊዜ ሁለት መቶ ሰባ ሺህ ሰራዊት በቆራጥነት መልምሎ አሰልጥኖ እስከ መጨረሻው ድረስ ለአስጨራሽ ዲፕሎማሲ ጥረት ቢደረግም ሶማሌ አሻፈረኝ ብላ ዝቶርን ስትመጣ አየር ኃይሉን ምድር ጦሩ ሚኒሻውን ጦር ሜዳ ድረስ ገብቶ እየተዋጋ እያዋጋ ጠራ አድርጎ ሶማሌ ያስወጣለን ጀግና ነበር። በሰሜኑ ጦርነት በቀይ ኮከብ ዘመቻ መንግስቱ በነገራችን ላይ ደፋር፣ ጀግና፣ ቆራጥ አገሩን አሳልፎ የማይሰጥ በዛ መልክ ነው። እኛ መንግስቱ ኃይለማርያም መቶ አለቃ መሰረተ ልማትን እድገት በህብረትን የህፃናትን አምባ መንግስቱ ኃይለ ማርያም ጫካኝ የሚሉ ሰዎች እኔ በጣም ነው የማዝነው። ነገር ላይ የወደቁ ህጻናቶቹን እኮ ሰብስበው አባታችን የሚሉት ህጻናት አምባ ዝዋይ ነበረ፣ በየቦታ ነበረ። እንደ አባታቸው የሚቆጥሩትና እምባቸውንን ጠርጎ የሚያሳድጋቸው ህጻናቱ ነበሩ። የመቶ አለቃ ያሉት በሙሉ ተቀባይነት ይኑረው እንበል፣ ግን አሁን ጥያቄው ከወይን መንግስቱ፣ እርስዎ የዘረዘሯቸውን መልካም ነገሮች ቢያደርጉም ወንጀል ፈጽመዋል፣ ለፍርድ ሊቀርቡ ይገባል ነው ጥያቄውና ፍርድ ነፃ የሚያረጋቸው ከሆነ መልካም፣ የማያረጋቸው ከሆነም ደግሞ ይለያልና፣ አሁን ጥያቄው ለፍርድ ሊቀርቡ ይገባል ነው። እንግዲህ የእናቱ ነሲቡና ወይም የፍትህ ለኢትዮጵያ ግብረ ኃይል ዋና ዓላማ ለፍርድ ይቅረቡና፣ ፍርድ ብይኑን ይስጥ ነው። ወንጀል ነው፣ ወንጀል አይደለም የሚለው ራሱ ወንጀል ዴፊኒሽን አለ። ወንጀል በዚህ ሀገር እንኳን በምናውቀው አንድ ወንጀል ተፈጸመ የሚባለው የወንጀልን ዴፊኒሽኖች ሲያሟሉ ነው። ይሄን ይሄን ይሄን ፈጽሞ ተጠርጣሪው በትክክለኛ ኤቪደንስ ቀርቦበት ማስረጃዎች፣ ክርክሮች፣ የጠበቃ መብቶች ብዙ ብዙ ዲቴል ከተሄደ በኋላ አይ ግለሰቡ ወንጀሉን ፈጽሟል ወንጀለኛ ሊባል ይችላል። አሁን እየሆነ ያለው መንግስቱን እንዲሁ በጅምላ ብዙዎቹ ነገሮች ራሱን ለመከላከል ያደረጋቸው ነገር ብዙዎቹ አሁን የሚከሰሱበት ነገር ኢትዮጵያ ውስጥ ኢያፓን እንደዚህ ያደረገ እንደዚህ ፈጠረ። ሲጀመር ኢያፓንና መኢሶን እኮ ናቸው መጨራረስ የጀመሩት ታሪኩ እሱ ነው የሚለን። አቶ ነሲቦ ይህን የሚቀበሉ ከሆነ ፍቅረ ስላሴ ወግደረስ፣ ፍስሐ ደስታ እንነበር ፈለቀ ዘነበ ብዙዎቹ ነበር የደርግ ባለስልጣኖችም፣ ኢያፓም ራሱ ዘ ጄኔሬሽን ክፍሉ ታደሰ የጻፈ ብዙዎቹ ላይ ታሪኩ ፍጥጥ ብሎ ቁጭ ብሏል። መጀመሪያ ደርግና ኢያፓ በመገዳደል ደረጃ አልተፈላለኩም፣ ደምም አልተፋሰሰም። ጦርነቱና ችግሩ መገዳደሉ የጀመረው ኢያፓና መኢሶን ናቸው ለምን በዛ ጊዜ ማይሶን የደርግ አማካሪ፣ የደርግ አይዲዮሎጂ አስታጣቂ የተማረ ኃይልም ስለነበሩ በዛ ደረጃ ተሰልፈው ስለሚገኙ ሀሳባችን እንዳንፈጽም፣ ጉልበት እንዳናገኝ፣ ወደፊት እንዳንራመድ ያደረገን መሶን ነው። ስለዚህ መጀመሪያ መሶን መምታት አለብን ብለው ግድያ የጀመሩ ጥያፋዎች ናቸው። ስለዚህ መንግስቱ ኃይለ ማርያም እኔ መቶ ለመቶ ንጹህ ሰው ነው እንደውም የሚያበራ መልአክ ነው ብዬ ባላቀርበው በአብዛኛው የተካሄዱት ነገሮች ራስን ከመከላከል የመንግስቱ ኃይለ ማርያም እኮ ቦምብ ተወርውሮበታል በጥይት እኮ በጣሰውታል ሲበቃው። እና የሰውየ ወታደር ነው። ኢትዮጵያ ይሄ ነው። እኛ ኢትዮጵያኖች በተፈጥሯችን አንነካም ባይ ነን። እንዴት ነው የሁሉ ቦምብ ላይ ሁላ እየወረደበት መከላከል የማይወስዱ ማን ነበረ? መጽሐፍ ወይም መስቀል ሲያሳልሙ ነበሩ። ጥያቄ አለ የብለዋል ቶኖሲ ማጠቃለልም አልነበር። እንግዲህ ትንሽ ያልተነሳው ጉዳይ ምንድን ነው? ለመከላከል ህዝብ መፈጀት የለበትም። ህጻናት ማለቅ የለባቸው። ይህንንም እንመልከተው። ቀይ ሽብር አላነሳለውም። ቀይ ሽብር በመንግስቱ ኃይለማርያም በራሱ የሚመራው አቤታዊ ዘመቻና ጥበቃ መምሪያ ስር የተዋቀረ በከተሞች እስከ ቀበሌ በገጠሮች እስከ ወረዳ የሚደርስ እስከ ዘጠኝ የሚደርሱ አባላት ያሉት የቀይ ሽብር ኮሚቴ የተዋቀረና በተለምዶ ከምናውቃቸው ከርቸሌ፣ ማዕከላዊ፣ ፖሊስ ጣቢያዎች እስር ቤት በተጨማሪ በእያንዳንዱ ከፍተኛ እስር ቤት ተከፍቶ በሀያ አምስቱ ከፍተኞች ሀያ አምስት እስር ቤት ቀበሌዎቹ ራሳቸው እስር ቤት ሆነዋል። ይህን ኮኖ ከዚህ በተጨማሪ ደግሞ ለእያንዳንዱ የአብዮት ጥበቃና ለነኛ አባላት የማሰር የመደብደብ የመግደል መብት ተሰጥቶ ማንንም የጠረጠሩትን የመግደል መብት የተሰጠ ሂደቱ በአስራ ዘጠኝ ስልሳ ዘጠኝ ከቤት ለቤት አሰሳ ጀምሮ ወደ ነፃ እርምጃ ተካሂዶ በሰባ አመተ ምህረት የጅምላ ጭፍጨፋ እየተደረገ በየሳምንቱ በአንድ ከፍተኛ እንኳን ወደ አስራ አምስት ሀያ ልጆች እየወጡ እየተገደሉ ሜዳ የሚጣሉበት ይሄ የአብዮታዊ ዘመቻና ጥበቃ መምሪያ ስር የነበረው መንግስቱ ኃይለማርያም ኃላፊነት የሚካሄድ ዘመቻ ነው። ይሄ ደግሞ ለመግደላቸው ለምኑ እየተፈራረሙ ያካሄዱት ዛሬ ዶክመንት ካልጠፋ በየከፍተኛው ዶክመንቶች አሉ። ይሄ ወንጀል መንግስቱ ኃይለማርያም ራሱን ለመከላከል ከአንድ ቤት አራት ህጻናት ማለቅ አለባቸው ወይ? እናትና አባት እስር ቤት መግባት አለባቸው። ህጻናት ያለ አባት መቅረት ነበረባቸው ወይ? ይሄ በመቶ ሺህ የሚቆጠር ቤተሰብ ታሪክ አውላላ ሜዳ ላይ የሚቀረው በደርግ ጊዜ በአስራ ሰባት ሲያገዛዘብ ምን ይሉ ነበር? መቶ አለቃ ፈላጭ ቆራጭ ሆነው የነበሩ የእሳቸው ይ ነበር በአብዛኛው ማለት ነው። ይቅርታ ስላቋረጥኳቸው እንጂ በዛ ጊዜ ኢህአፓ እኮ እስኳድ ገዳይ ነበራት። ገዳይ ሚሽን የሚሰጣቸው የሚገሉ እንዲያውም አንደኛው ግለሰብ አሁን በቅርብ ጊዜ እድሜ ለቴክኖሎጂ እድሜ ለዩቲዩብ ከምርመራ መዝገብ ተገኝቶ በኢትዮጵያ ሬዲዮ በኢትዮጵያ ቴሌቪዥን እንደው በሚገርም ሁኔታ የተለቀቀው ግለሰቡ ባንክ ሄዶ ባለቤቱን ፒክ ሊያረጋት ከስራ ሲወጣ ገንዘብ እንደሚለምን መጥቶ ቀርቦ እዚያ ቦታ ላይ በሽጉጥ አከታትሎ አናቱን፣ በዚህ ደረጃ እኮ የሚገሉ ገዳዮች ነበሩ። አሁን እሳቸው እንደሚሉት እነዚህ ህጻናት ህጻናቶች ምንድን ነበር የሚሰሩት? ምን አይነት ህጻን ነበር ይህ አፓመት መለመለው እንዴት ነበር ኢህአፓ ተማሪዎቹን እንኳን ሳይቀር ማለት ነው። በኢህአፓ ትደራጃለህ አትደራጅም። ምን አይነት እልቂት ይካሄድ ነበር። ኢህአፓ በመጀመሪያ ደረጃ ላይ፣ በዚህ ደረጃ ላይ በግፍ ባትጀምር ኖሮ ደርግም ሆነ ማንኛውም ግሩፕ በዛ ሰዓት እርምጃ ይወስድ ነበር። ዋለቃ ነጥቦን አይርሱ። ቀደም ሲል አቶ ነሲቡ እንደ ተናገሩት፣ አቶ ነሲቡ ኢህአፓን ተወክለው አይደለም የቀረቡት። አንድ ሁለተኛ፣ አሁን ቀላል እኮ ነው ክርክሩ፣ መንግስቱ ኃይለማርያም ለፍርድ ይቅረቡ አይቅረቡ ነው እና እሺ ግን አዲስ እሳቸው ያፓ ነው ወክለው ባይገኙም እየተከራከረው ያሉት እኮ ስለ ያፓ የምናወራው እኮ ስለ ቀይ ሽብር ብለን ብንድል ትልቁ ነገር ወደ ሀይምራች ላይ ይመጣ ወይ ደርግ ወይ ያፓ ነጭ ሽብር ወይ ቀይ ሽብር ተብሎ ከዛ ገጥሎ ይመጣ ወይ ያፓ አው የዚህ ድርጅት አባል ስለ ነበሩ ብቻ አብረው እንዳይጠቀልሏቸው። እሺ እኔ ማር እኔም እኮ እየደርግ ተወካይ አይደለም። የመንግስቱ እኮ ካዝኑ ወይም ያክስት ልጅ ወይ ያጎት ልጅ ወይ ክርስትና ኮንት ኖሮን አይደለም መንግስቱን እንደ አንድ ዜጋ ነ እንደ መጻ ልጅ ነበርኩ በዛ ጊዜ በጣም እወደዋለው እንደው እጅግ በቃ አሁን እንደው ሄጄ ማግኘት የምችልበት ሁኔታ ቢኖር እንደው መወደው ሰው ሳያውቁ በልጅነት ወደዋቸው እንዳይሆን። አዎ ስለመወደውን ብቻማ አይደለም ዛሬ እድሜ ለቴክኖሎጂና ብዙ መጽሀፎች ሲወጡ አርባ አምሳ መቶ ሁለት መቶ መጽሀፎች ላይ ሪፒትርሊ ሳይ መንግስቱ ኢትዮጵያን እንዳለ ሀገሬን እንዳለ ያቺን አስራ ሰባት አመት ፋቲክ ለብሶ እንዲሁ ደግሞ እንደ አማገነን የሚቀ የሚቆጥሩትም የሚከሱትም ሰዎች ይገርሙኛል። አይከወቀቡ ላይ በአሉ ግርማ ስለሱም ብሎ የጻፈው እኚህ ወጣት መሪ የሚያዳምጣቸው ብናገኝ የሚሰማቸው ብናገኝ ሀያ አራት ሰዓት ደከመኝ የማይሉ እቺን ድሀ ግን አሳዛኝ ሀገር የት ባድረስናት ብሎ በአሉ ግርማ ራሱ ይመሰከርበት ሌሎቹም ጭምር ስለ መንግስቱ ጥረት ነው የሰማነው፣ ያነበብ ነው ለማለት ነው። መቶ አለቃ መስፍን ጠንካራ ጎናቸውን የመረመሩትን ያህል የእሳቸው ተጨባጭ ስህተቶች ናቸው። በእንዲህ ያሉት ጉዳዮች ሊጠየቁ ይችላሉ ብለው የሚያምኑ የሚቀበሉት አለ። በጣም ጥሩ ጥያቄ ነው አሉላ መንግስቱ ኃይለማርያምን እንዲያውም የሚገርምህ ነገር ከብዙ ወጣቶች ጋር እንወያያለን። አሁን በቅርብ ራሱ ታስታውስ ከሆነ ያንን የኢትዮጵያኖች ሊቢያ ሄደው አንገታቸው እንደዚያ ተቆርጠው በወደቁ ጊዜ እንደገና አዲስ አበባ ህዝብ ያንን በቁጭትና በልህ አዲስ አበባ ላይ ሰላማዊ ሰልፍ ሲያደርግ ተመልሶ ያለው ስርዓት እነዛን ወጣቶች ሲቀጠቅጥ ስንመለከት ወጣቱ ትውልዱ ይዞ የወጣው መንግስቱ ኃይለማርያም ፒክቸር ና መንግስቱ ኃይለ ማርያም አትመጣም ወይ አትበቀልልንም ወይ እያለ የሚለውን ድምፅ ስናይ ብዙዎቻችን እንወያያለን፣ እናወራለን። እኔ ብቻ አይደለሁም፣ በጣም በርካታ በነገራችን ላይ ጥላቻው እንዳለ ሆኖ ለመንግስቱ ኃይለ ማርያም የተወሰነ ግሩፖች፣ በሚሊዮን የሚቆጠሩ ሰዎች ደግሞ የመንግስቱ ወዳጅ ናቸው። ዛሬ ባህር ዳር እኮ ብትሄድ የመንግስቱ ፒክቸር ነው በየሱቁ ላይ ያለው በየባጃጁ ላይ የምትመለከተው። እድለኛ መሪ አልነበረም፣ እውነቱን ለመናገር ከሆነ በጎ ነገር ሆኖ የሚሰራ መሪ ሆኖ እያለ ቅን ሆኖ እያለ መንግስቱ ለኢትዮጵያ የድሃ ወዳጅ እያለ መሬት ላራሹ እኮ ብሎ እድሜ ልኩን በጭቆና የነበረን ህዝብ ነጻ ያወጣ መንግስቱ ነው። የከተማ ቤት ሁለት ብር ሶስት ብር እንዲያውም አንዳንዱ እኮ አስራ ሰባት አመት ከፍሎ አያውቅም። ይህን እኮ ያደረገ መንግስቱ ኃይለ ማርያም ነው። መንግስቱ የወታደሩ የድሃው የእኔ ብጤው እታች የወደቀው ህብረተሰብ ወዳጅ ነው። ኢትዮጵያ ብዙ ጠላት አለባት። ብዙ ሳይገባን እያለቀሰ ሲለምነን መጨረሻ ጥሎ እንዲጠፋን ምክንያቱ ነው እንጂ ለመንግስቱ የቅበን ነገር የለም። አቶ ነሲቡ በደብዳቤያችሁ ዝርዝር ጥያቄዎችን አቅርባቸዋል። በውይይቱም ጠቅሰዋል። ፍትህ ይምጣ ወይም ደግሞ ፍርድ እናገኝ ጥቅል ሀሳብ ነውና ምንድን ነው የመጨረሻ ግባችሁ? እንደነኝ አይነት ሁኔታዎች ቂም በቀል ማስለቂያ ሆነው እንዲቀጥል አይደለም ሀሳባችን። በጊዜው እንትን አይቶ ተደርጎ ቢሆን ኖሮ ለቀጣይ መሪዎችን ማስተማሪያ ነበረ። ገለን፣ ዘርፈን፣ ጨፍፈን የትም እንሄዳለን። እኔ በዝርፊያ አልጠራሁም ሌሎች ነው የምጠቅሰው እና የትም አገር እንሄዳለን ብለው የዚህ አይነት አይተናል። በሀያ ሰባት አመት አገዛዝ፣ ያ ምንድን ነው ምንም አልኖርም የትም የምንሰራ ይሄ ሁሉ አስተማሪነቱን ያስፈልጋል አሁንም ቢሆን ለፍትህ ቀርበው እኔ ተሰሩ ይገደሉ አይደለም ግን ለሰሩት ወንጀል ተከራካሪ ቀርቦላቸው ራሳቸው አቅርበው ህግ ይመልከተው ነው በዛ መሳይ ህግ ተመልክቶ ለወደፊት ማስተማሪያ እንዲሆን ጥሩ ማሰሪያ የበቀል ጉዳይ አይደለም በእኛ በኩል ኢትዮጵያ ወደ ጥሩ እንድትሄድ ያስፈልጋል ግን እንድነኛ አይነት እንትኖች ደግሞ ምንም እንዳልተሰራ አሁን እሳቸውም እንደሚያዩት ጀግና እውነት ነው እኔ መንግስቱ ኃይለማርያም ጀግና ቢሆን የመጨረሻውን ጥይት ቀጥቶ ቢሞት ስሙን ያስከብር ይሆን ይሆናል። አመሰግናለሁኝ። በቃ ምንም ጥይት የሚያስጠጣው ነገር ያለ አይመስለኝም። አቶ ነሲሙ ራሳቸው ያሉት እኮ ነው። አንድ ሰውና አንድ ጠመንጃ ጥይት እስኪቀርብለው ይፎክሯል ነበር እንዴ? አይ ብለዋል። አስራ ሰባት ዓመት በቃ አንድ ተግባራዊ ማለት ለሀገር ነው የሚሞቱት፣ ባንዲሯ ነው የሚሞቱት፣ ለሰንደቅ ዓላማ ነው የሚሞቱት። እና ያ ከሆነ ያንም ቢያደርጉ ስማቸውን ትንሽ ሊቀይሩ ይችሉ ነበረ። በመጀመሪያ ደረጃ ላይ በዚህ ደረጃ ከአርባ አራት ዓመት መንግስቱን የሚከስ ጭንቅላትና ሕሊና ያለው ሰው መንግስቱ አይደለም ጥይት በታንክ እንኳን ተደፍቶ ቢሞት በጎ ነገር ሰራ አይልም። እንደዚህ ያለ ጭንቅላት ካለም ማለት ነው። ግን ቁም ነገሩ እኛ አብዛኞቻችን በኢትዮጵያ በተለይ በቀድሞ መከላከያ ሰራዊት ውስጥ የነበርንም በተለያየ ሁኔታ ግዴታ መከላከያ ሰራዊት ውስጥ መግባትም የለበትም። በነገራችን ላይ ሰራዊት ውስጥም ሆኖ መንግስቱን የማይወደው አለ። እሱ የግል መብት ጉዳይ ነው። ግን በአብዛኛው ትውልዱ መንግስቱ ኃይለ ማርያምን እንኳን ኖረ ነው የምንለው። ያው እኮ እያሳየው ብዙ ነገሮችን እያሳየ ነው። አስራ ሰባት ዓመት የሰውዬ ከዛች ደሀ ሀገር ላይ አምስት ሳንቲም ያልነካ በዘመድ ማንንም ያልጠቃቀ እህቶች እኮ ፋብሪካ ይሰራሉ የትኛው ሀገር ነው በዓለም ታሪክ እህቶቹ ወዛደሮ ነው። ቤተሰቦቹ ወንድሞቹ ተጥለው፣ ያክስቴ ልጅ፣ ያጎቴ ልጅ በጋብቻ በምን የማይል ሚስቱን እኮ በቲቪ አናቃትም እኮ። መጨረሻው ላይ አካባቢ ካሉ ነ መቶ አለቃ መስፍን ከበደ ከላስ ቬጋስ እንዲሁም አቶ ነሲቡ ሰባት ከካሊፎርኒያ በጣም እናመሰግናለን። እግዚአብሔር ስጥልን። እኔም ሁለታችሁንም አቶ አሉላንም አቶ አዲሱንም መቶ አለቃም እንዲህ በቀና መንፈስ መወያየታችን ይሄ ለህዝብ ነው። ህዝብ ይፈርዳል፣ አድማጭ ይፈርደናል። ጥሩ ነው። ምን በዚህ መልክ የምንፈጠው ነው። ኢትዮጵያ በዚህ እንደተናቆር እንሄዳለን ማለት አይደለም። አመሰግናለሁ አመሰግናለሁ። አሉላን፣ አዲሱን እንደዚሁም ተከራካሪዎቹን የመቶ አለቃ መስፍን ከበደን ከላስ ቬጋስ እንደዚሁም አቶ ነሲቡ ሰብአትን ከካሊፎርኒያ በእኔም በኩል በአጭር ሞገድ በ22 በ25ና በ31 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ ነው የምንገኘው። የፍቅር ኮንሰርት በአማራ ፍቅር ያሸንፋል ተጓዥ የሙዚቃ ኮንሰርት መነሻውን ጎንደር አድርጎ ባሕር ዳርን፣ ፍኖተ ሰላምን፣ እንጂባራን፣ ደብረ ታቦርንና ወልዲያን አካሎ ማሳረጊያውን ደሴ ላይ አድርጓል ሰሞኑን፣ ይለናል መስፍን አራጌ ከደሴ። በተወዳጅ ድምፃውያን ተጋባዥነት ሁለት ወር ገደማ የዘለቀው ኮንሰርት ፈርጀ ብዙ መልእክቶችም ተላልፎበታል ይላል መስፍን። ወደ ዘገባው ላሸጋግራችሁ። ተወዳጆቹ ድምፃውያን ይሁኔ በላይና መሐሪ ደገፋው እንዲሁም ታዋቂው የዜማና ግጥም ደራሲ አበበ ብርሃኔ በደመቁበት ምሽት አንገት ከመለቅለቅ ትከሻ ከመስበቅ ያለፈ ቁም ነገር ተላልፏል። አንድ ዓለም ያሰባሰባቸው ከያንያንና ታዳሚዎች በመንፈስ ተሳስረው ለወገን ደራሽ ወገን ነው ብለዋል። ፍቅር ያሸንፋል የሚል መጠሪያ በሰጡት ተጓዥ የሙዚቃ ኮንሰርት ላይ በፍቅር የማትታማው ኢትዮጵያ ፍቅር እንዳይርቃት የፖለቲካውን ሕመም ጥበቡ እንዲያክም ታስቦ መዘጋጀቱን የኮንሰርቱ አስተባባሪ የአሮዲዮን ኤቨንት ኦርጋናይዜሽን ዋና ስራ አስኪያጅ ደሞዝ ገነቱ ይናገራሉ። ያ የምታውቀው የፍቅር አብሮ የመብላት አብሮ ከመጠጣት ይልቅ አሁን የስድብ፣ የሐሜት፣ የውድቀት ይሄ ነው ወሬው ያለ መቀየር አለበት። ይህን ለመቀየር ፖለቲካው ሰንፏል። ስለዚህ የፍቅር ጉዳይን ለማምጣት ሥነ ጥበቡ ጉልበት አለው። ለዚህም ይመስላል አበበ ብርሃኔ እንዲህ አለው። እናት አባት ሲሞት በሀገር ይለቀሳል፣ አክስት አጎት ሲሞት በሀገር ይለቀሳል፣ አገር የሞተ እንደሁ ወዴት ይደረሳል አገር የሞተን ደሙ ወዴት ይደረሳል። አገሬን አገሬ ምን አይልም ወይሰው ክፉ ሲናገሩት ወደ እየባሰቡ እንደ ኢትዮጵያ ባለች አገር ፈተና መፈጠሩ እንግድ አይደለም። ቁም ነገሩ ፈተናውን ለማለፍ ያለው የስነ ልቦና ዝግጅትና መንፈሳዊ ብቃት እንጂ ይላሉ ከያኒያኑ። ኢትዮጵያ የሰው ዘር መነሻ እንደመሆኗ መጠን ሰፊ ሆና የተሰራች ሀገር ነች። እንደዚህም ወዳ በመሰራቷ ፈተናዎች አሉባት። በኩፍኝ ተፈትነናል፣ በወባ ተፈትነናል፣ በኤች አይቪ ተፈትነናል፣ ገብተዋል። አሁን ደግሞ የተሰጠን አሳይመንት ደግሞ የዘር አሳይመንት ተሰጥቶ ነው አንድ አረግ የተቀዳ በጠንካራ ባህል የተገመደ ማንነታችን በዘር ሽኩቻ አደጋ ላይ መውደቅ እንደሌለበት የሚናገሩት የጥበብ ሰዎች አባት እናቶቻችን ደማቸውን የገበሩት ለዘር ሳይሆን ለሀገር እንደሆነ በአጽንኦት ይገልጻሉ። ድምፃዊ ይሁን በላይ አባቶቻችን ጠላትን ያሳደዱት የሞቱት ስቃይ ያዩት ለሀገር ተብሎ ነው፣ ለኢትዮጵያ ተብሎ ነው። ስለ ዘር፣ ስለ ሃይማኖት አልነበረም። ፈተናው የቱንም ያህል ቢፈታተን አልፎ የሚጥለን ሳይሆን ይበልጥ የሚያጠናክረን ነው ይላል። አበበ ብርሃኔ በበኩሉ ፈታኙ በተለያየ መንፈሱ እየመጣ ይፈትናል። የሆነው ሆኖ ግን ይሄ ህዝብ ምንም አይሆንም የሚል እምነት ነው ያለኝ። ዝም ብሎ የተጋመደ እና ዝም ብሎ የተዘራ አይደለም። እርገኛ ጤፍ በዳያስበ ኢትዮጵያ ነው። ፈርገኛ ጤፍ ምንም ቢሆን ምንም በወንፊት ምናምን አድርገን የምተለየ ህዝብ አለ እና የበለጠ የበለጠ አንድነቱ እንዲመጣ የተፈጠረ ስሜት ይመስለኛል። ከህዝብ ጉያ ለወጣን የህዝብ ልጆች የወገን ሰቆቃ ያሳቀቀናል፣ ህመሙ ያምናል። እናም በተሰጠን ጸጋ ቁስሉን ለማከም ባንችል ስር ሰዶ እንዳያመረቅዝ የበኩላችንን ድርሻ ማበርከት አለብን በሚል መሪ መንፈስ at go-concert በአማራ ክልል ሰባት ከተሞችን ሸፍኗል። የወገን ብሶት፣ የወገን ችግር ይነካኛል። አድማጮቼ፣ አድናቂዎቼ፣ አሳደጊዎቼ ሕዝብ ናቸው። የኢትዮጵያ ሕዝብ ነው እና የሕዝብ ነገር ያመኛል። ድምፅ አልባ ለሆኑ ሰዎች ድምፄን ባሰማ ደስ ይለኛል። ለውጡ በጋራ የምንገነባው ነው። በጋራ ለመገንባት ደግሞ የጋራ የሆነ ኢትዮጵያ የሆነ ፍቅር ያስፈልገናል። በመምከር ህብረት በመፍጠር ገዳይ ነኝ፣ ኃይለኛ ነኝ ሳይሆን ሁሉም ሰው ወንድምን ወዳለሁ፣ ሀገርን ወዳለሁ እንዲል ሊያደርግ የሚችል አስተሳሰብ ዘንድ ነው የተነሳ ነው ለውጡ ያመጣልንን ነገር የመቀበልና የመጠበቅ ባህሪ በጣም አስፈላጊ ነው። ብዙ ነገሮች ተበለሻሽተው ሊሆን ይችላል። እነሱን ደግሞ ወደ ጤናማው መንገድ ለመምራት እኛ ጤናማ ሆነን ራሳችንን መጀመሪያ ማከም አለብን። ስደተኛን ተቀብላ በማስተናገድ ዓለማዊ ክብር መንፈሳዊ ምስክርነት ያገኘችው ኢትዮጵያ ዛሬ የአብራኳ ክፋይ ከቤት ንብረታቸው ከቀይ ከጎጣቸው፣ ተፈናቀሉ የመባል ዜና ባልተለመደ መልኩ እየተለመደ መጥቷል። ከዚሁ ጋር ተያይዞ የሚፈጠረው ማህበራዊ ቀውስ ለመፍታት በደሴ ከተማ የተዘጋጀው የሙዚቃ ኮንሰርት ገቢው ከተለያዩ አካባቢዎች ለተፈናቀሉ ወገኖች መርጃ እንዲውል ተሰጥቷል። የእኛ ብር መፈናቀሉን ያድነዋል ወይም ሌላ ነገር ያድነዋል አለ። ግን ሀሳብ ሁልጊዜ ግዙፍ ነው እና ንቅናቄን እንዲፈጥር መረዳዳት እንዲኖር የኔ ልጅ ተፈናቅሏል፣ እንዲህ የኔ እህት ተፈናቅላለች። ለምን እንዲህ ነው? ኮንሰርቱ በተለያዩ አካባቢዎች የተለያዩ ዓላማዎችን አንግቦ ሲንቀሳቀስም ቆይቷል። ጎንደር ስቴት ስፖርቱ ጋር ሴቶች ጋር ወጣቶች ጋር ሰተናል። ዳሞት ስትሄድ ከእግር ኳሱ ጋር ማጠናከር፣ ባህር ዳር ስትሄድ ከባህር ዳር ከነማ እግር ኳሱ ጋር ከእያንዳንዱ ጋር የማጠናከር ስራ በፐርሰንቶች እያደረግን አብረን ነው በጋራ የሚሰራው። አንደኛውን ዙር ጨርሰናል። ሁለተኛው ዙር ላይ ደግሞ ወደ አስመራም አዳማም ከዛ ወደ እስራኤል፣ አውስትራሊያ፣ አሜሪካ ፕሮግራም እየዘረጋ ነው። በኮንሰርቱ ላይ ታዳሚ የነበረው የደሴ ከተማ ወጣት ይህን ይላል። ከተገኘው ገቢ በላይ የተላለፈው መልእክት በጣም ጠንከር ያለ ነበር። በጣም ደስ ይላል። በጣም በጎ ነገር ማድረግን አስተምረውን ሂደዋል። ለወገን ደራሽ ወገን ነውና ከነሱ የተረዳ ነው ነገር ከራሳችን ትንሽ ነገር ጠብ አድርገን ለህዝብ ግን እንደደረስን የተረዳሁት ነገር ነው። ሰላሳ አምስተኛው የአሜሪካ ፕሬዚዳንት ጆን ፊስ ጀራልድ ኬኔዲ አገሬ ምን አደረገችልኝ ሳይሆን ለአገሬ ምን ሰራሁላት በል የሚለው ዘመን ተሻጋሪ ንግግራቸው የአንዳንዶችን የልቦና በራ አንኳክቶ እየገባ ይመስላል። ከሀገሬ በጣም ብዙ ነገር ይጠብቅ ነበረ ይህን ኮንሰርት ሳይ ግን ከሀገር መጠበቅ ሳይሆን እኛ ለሀገራችን ብዙ ነገር ማድረግ እንደምንችል የተረዳሁበት ኮንሰርት እንደሆነ ነው ኢትዮጵያ በምትባል ሀገር ላይ ፈተና ጥፋል ማለት ዘበት ነው ትባል ግን ጠንካራ ህዝብና ጠንካራ ሀገር እንደመሆኑ ፈተናዎችን እየተሻገረ እየመጣ ነው እግዚአብሔር ደግሞ እናንተን ጀኔሬሽን ይህን ደግሞ አሻግሮ ወደ ሌላው ለሚቀጥለው ጀኔሬሽን ለልጅቶቻችን ያስረክባል ብለን እናምናለን አንጠረጥረውም በፍቅር እንደነበር በፍቅር እንደሆናሉ ማንነት የራስ ነው፣ ሃይማኖት የግል ነው፣ ሀገር የጋራ ነው፣ ቁልፍና ማሰሪያው ኢትዮጵያዊነት ነው የሚለው ዘፈን በዚህ ነው እኔ ነገሮችን የምቋጨው። ለአሜሪካ ድምጽ ሬዲዮ መስፍና አራጌ ነኝ ከደሴ! መስፍንን ለዘገባው አመሰግናለሁ። የተከበራችሁ አድማጮች፣ ዝግጅቶቻችን ዋና ዋናዎቹ እስካሁን የተከታተላችኋቸው ናቸው። አሁን የማጠቃለያ ዜና እናሰማችሁ። በምዕራብ ምስራቅ ጉጅና ጌዴዮ ዞኖች በተለያዩ መጠለያ ለሚገኙ ተፈናቃዮች የሚደረገው ሰብአዊ እርዳታ በቀጣይነት እየቀረበ መሆኑን የሰላም ሚኒስቴር አስታወቀ ሲሉ የሀገር ውስጥ መገናኛ ብዙሃን ዘግበዋል። የሰላም ሚኒስትሯ ወይዘሮ ሙፈሪያት ካሚል ትላንት በሰጡት ጋዜጣዊ መግለጫ በምስራቅና ምዕራብ ጉጂ እንዲሁም በጊዲዮ ዞኖች የሚገኙ ተፈናቃዮችን በቋሚነት ለማቋቋም የኦሮሚያ ብሔራዊ ክልላዊ መንግስት የደቡብ ብሔራዊ ክልላዊ መንግስትና የፌዴራል መንግስት በጋራ እየሰሩ ይገኛሉ ብለዋል። ይሁን እንጂ ለተፈናቃዮች ሰብአዊ እርዳታ በሚውሉ ምግብና ምግብ ነክ ባልሆኑ አቅርቦቶች ላይ አልፎ አልፎ ስርቆትና ነጥቂያ እንደሚፈጸም ጠቁመዋል። ቦይንግ በሚሰራቸው 737 ማክስ አውሮፕላኖቹ ላይ የሚገጠሙ የተሻሻሉ አዲስ ሶፍትዌሮችን በሳምንትና አስር ቀናት ውስጥ እንደሚያወጣ የሚዲያ ዘገባዎች ትላንት አስታውቀዋል። ከወደቀው የኢትዮጵያ አየር መንገድ አውሮፕላን የተገኘውን ብላክ ቦክስ የተሰኘውን የበረራና ድምፅ መቅረጫ መሳሪያ የተረከቡት የፈረንሳይ መርማሪዎች ትላንት ስራ ጀምረዋል። ምርመራውን በይፋ የሚመሩት ኢትዮጵያውያን ሲሆኑ የፈረንሳይና የዩናይትድ ስቴትስ ባለሙያዎች ያግዛሉ። ከቋቱ የሚገኝ የምርመራ ውጤት ግን በርካታ ቀናት ሊወስድ እንደሚችል ይገመታል። ዜናው አበቃ። የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች እነዚህ ነበሩ። ነገ በእሁድ ምሽት ዝግጅታችን እንገናኝ። ለዛሬ በመላ ባልደረቦቻችን ስም እንሰናበታችኋለን። ፕሮዲውሰሩ ንጉሡ ታምሬ ነው። ያስተናገድኳችሁ ሰሎሞን አባተ ነኝ። ሰላም፣ በደህና እደሩ።